የኦሮሞ ገበሬዎችን በዘዴ ማፈናቀልና ግድያን ጨምሮ በተማሪዎች ላይ እየተወሰደ ያለው የኃይል እርምጃ ይቁም ሲሉ የጠየቁ የኦሮሞ ተወላጅ የሆኑ ኢትዮጵያውያንና ትውልደ ኢትዮጵያ አሜሪካውያን ዛሬ ዋሽንግተን ዲሲ በሚገኘው የኢትዮጵያ ኤምባሲ የተቃውሞ ሰልፍ አካሂደዋል። በሌላ በኩል ደግሞ የኢትዮጵያ መንግስት የጸጥታ ኃይሎች እየወሰዱ ያሉት የጭካኔ የኃይል እርምጃ ነው ሲል የሰብአዊ መብት ተሟጋቹ ሂዩማን ራይትስ ዋች አስታውቋል። በዚህ በዋሽንግተን ዲሲ የኢትዮጵያ ኤምባሲ ምላሽ ተሰጥቶናል። ዝርዝሩን ሶሎሞን አባተ ይዟል። የዋሽንግተን ዲሲ ሜትሮፖሊታን የኦሮሞ ወጣቶች ቡድን ያዘጋጀውና የመራው ሰልፍ ነው በኢትዮጵያ ኤምባሲ ደጅ ላይ እየተካሄደው። ሰልፈኞቹ ኢትዮጵያ ውስጥ የተቃውሞ ድምጻቸውን እያሰሙ ካሉ ተማሪዎች ጎን እንቆማለን፣ የኦሮሞ ገበሬዎችን ማፈናቀልን መንግስት እያከናወነ ባለው ስራ ላይ ትኩረት ስለሳቡ ጥቃት በተሰነዘረባቸው ተማሪዎች ላይ የተፈጸመውን ጅምላ ግድያ እንቃወማለን ብለዋል። የኦሮሞ ወጣቶች ቡድን ከሰልፉ ጋር አያይዞ ያወጣው የፕሬስ መግለጫ ስጋታችንን እያሰማን ነው ኢትዮጵያ ውስጥ እየተፈጸመ ያለውን ልቅ የሰብአዊና ዲሞክራሲያዊ መብቶች ረገጣ፣ በተለይ በውጤቱ በአስር ሺዎች የሚቆጠሩ የኦሮሞ ገበሬዎችን ከአዲስ አበባ አካባቢ ሊያፈናቀል የሚችለውን የመንግስት እቅድ በሰላማዊ መንገድ በተቃወሙ ተማሪዎች ላይ የተፈጸመውን ግድያ እየተከታተሉ እንዲዘግቡና እንዲያጋልጡ ለመገናኛ ብዙኃን ጥሪያችንን እናቀርባለን ይላል። በኤምባሲው ደጅ ላይ እየተካሄደ ያለውን ሰልፍ የተከታተለው ባልደረባ ሶራ ሀላኬ ከተሳታፊዎቹ መካከል አንዱን አነጋግሯል። የዚህ ሰልፍ ትልቁ ዓላማ ምንድነው? በሀገራችን ላይ እየተደረገ ያለው የማንኛውም የተማሪዎች ሰዎች ጥያቄ የገበሬዎች ጥያቄ፣ ሁሉም ሰው የሚጠይቀው በአዲሱ ማስተር ፕላን ብሎ ባወጡት ገበሬውን ከቤተሰቡ ላይ እያፈናቀለ ያለ ተማሪዎችም ደግሞ ድምጻቸውን ለማሰማት ይሄ ትክክል አይደለም አናምንበትም ብሎ ህዝቡ ድምፁን ለማሰማት በወጣበት ቀን እነሱ የመለሱላቸው የጠመንጃ መልስ ነበረ። እና ይሄ ትክክል አይደለም፣ ተማሪዎቻችን አይሞቱ፣ ገበሬዎቻችን አይሞቱ፣ ገበሬ ከቤተሰቡ ላይ ይፈናቀል የሚል አጀንዳ ነው ይዘን የወጣ ነው። ሰልፉን በተመለከተ የኢትዮጵያ ኤምባሲ የሚለው ካለ በሚል ወደ ፐብሊክ ዲፕሎማሲ ና ኮሚኒኬሽን ጉዳዮች ኃላፊው አቶ ዋህደ በላይ ደውዬ ነበር ዛሬ ጠዋት። በእርግጥ እንዳልከው ወደ ስልሳ ሰባ የሚሆኑ የኢትዮጵያውያን ፊት ለፊት የኢትዮጵያ ኤምባሲ ተሰልፈው አይተናል። እንግዲህ ከጥያቄዎቻቸው ውስጥ ያየ ነው በተለይ ደግሞ እንደ መነሻ አድርገው የወሰዱት ሌሎች በርካታ ጥያቄዎች ና አጀንዳዎች ያሏቸው መሆኑ ብናምንም እንግዲህ መነሻው ከዚህ ከአዲስ አበባ ና የኦሮሚያ ክልላት አዲስ አበባን በሚያዋስኑ ከተሞች በተዘጋጀው የማስተር ፕላን ጉዳይ በተመለከተ በእሱ መነሻነት ተብሎ የተነሳ ነው እና በዚህ ላይ የኢትዮጵያ መንግስት ማብራሪያ ስለሰጠበት በዚህ ጉዳይ ላይ እሱን መድገም ከሆነ እሱን ማብራራት ይቻላል። በተፈጠረው ሁኔታ መንግስት በእጅጉ ማዘኑን በይፋ መግለጹን፣ ሕይወታቸው ለጠፋ ሰዎች ቤተሰቦችም ይህንኑ ማሳወቁን የተናገሩት አቶ ዋህደ የሰልፉን መካሄድና ያዩትን በተለመደው አሰራር ወደ አዲስ አበባ ሪፖርት እንደሚያደርጉ ገልጸዋል። የአዲስ አበባ አጎራባቸው የሆኑት የኦሮሚያ ከተሞች ወደ ርዕሰ ከተማይቱ ይካተታሉ የተባለው ግን ስህተት ነው ብለዋል። መንግስት ለተፈጠረው ሁኔታ ይቅርታ ይጠይቃል ወይ ተብለው የተጠየቁት አቶ ዋህደ ከዚያ በፊት ማጣራት እየተካሄደ በመሆኑ ውጤቱ መታየት ይኖርበታል ብለዋል። በሌላ በኩል ሂዩማን ራይትስ ዋች የሚባለው የሰብአዊ መብቶች ተሟጋች ቡድን ትናንት ናይሮቢ ኬንያ ላይ ባወጣው መግለጫ ኢትዮጵያ ተቃውሞን በጭካኔ እየበተነች ነው ብሏል። ሂዩማን ራይትስ ዋች የኢትዮጵያ የጸጥታ ኃይሎች ተቃውሟቸውን በሰላማዊ መንገድ እየገለጹ ባሉ ተማሪዎች ላይ ከመጠን ያለፈ ኃይል እየተጠቀመ ነው ብሎ ባለስልጣናቱ በዘፈቀደና በጅምላ ያሰሯቸውን በአፋጣኝ እንዲፈቱና ምርመራ እንዲከፈት ጥፋተኞችም እንዲጠየቁ ብሏል። ባልደረባ ያሉላ ከበደ ትናንት ያነጋገራቸው የሁማን ራይትስ ዋች አፍሪካ ጉዳዮች አጥኚ ሆርን ፌሊክስ በሀገሪቱ ተጠያቂነት የለም ይላሉ። ያየነው ነገር የጸጥታ ኃይሎች በመላ አገሪቱ እየተንቀሳቀሱ ያሉት ያለ ተጠያቂነት ነው። ያጠፉ አይጠየቁም። እኛ ሶማሌ ክልል ውስጥ ከኦብነግ ጋር እየተካሄደ ካለው ግጭት ጋር ተያይዞ የተሰራውን አድራጎት መዝግበናል። ሶማሊያ ውስጥም ኦሮሚያ ውስጥም እንዲሁም ጋምቤላ ውስጥም የፈጸሟቸውን አድራጎቶች መዝግበናል። ባለፈው ሳምንት ያየኑ ደግሞ በኦሮሚያ ክልል ውስጥ በኦሮሞ ተማሪዎች ላይ የተፈጸመ የጭካኔ እርምጃዎችን ነው። የጸጥታ ኃይሎች እነዚህን ህገ ወጥ አድራጎቶች የሚፈጽሙት ያላንዳች ተጠያቂነት አጥፍተው በነጻነት እየኖሩ ነው፣ ያጠፉ ተጠይቀው ተቀጥተው አያውቁም ብለዋል ሆርን። አክለው የሰብአዊ መብቶች ተሟጋች ድርጅቱ የአፍሪካ አጥኚ አክለውም የጸጥታ ባለስልጣናቱ የሚወስዷቸው እርምጃዎች ከተሰጣቸው ኃላፊነት ወይም ከህግ ጋር የተጣጣሙ ይሁኑ አይሁኑ የረባ ምርመራ አይካሄድም ወይም ጨርሶ ምርመራ አይደረግም ብለው ስለዚህ የተባበሩት መንግስታት ድርጅት አባል ሀገሮች ኢትዮጵያ በእነዚህ የሰብአዊ መብቶች ረገጣዎች ላይ በነጻ አካል ፍተሻዎችን እንድታካሄድ ግፊት እንዲያሳድሩባት ቡድናቸው እየጎተጎተ መሆኑን ገልጸዋል። ይህንን የምርመራና የተጠያቂነትን ጉዳይ አስመልክቶ በዋሽንግተን የኢትዮጵያ ኤምባሲው ቃል አቀባይ አቶ ዋህደ በላይ ለቪኦኤ ለቀረበላቸው ጥያቄ መልስ ሰጥተዋል። በእርግጥ ምርመራ ይካሄዳል ወይ ወይ ይሄ በእርግጠኝነት መናገር ይቻላል። ሌላውን ማን አለ የውጭ ድርጅት የሚለው ለጊዜው እንተው፣ እሱ ጠቃሚ አይመስለኝም። ከማንም በላይ መቆርቆር ያለበት የኢትዮጵያ ሕዝብ የኢትዮጵያ መንግስት ነው። ስለዚህ ተዋናዮቹ ጥቅም ጉዳት የሚያገኙት የኢትዮጵያ ሕዝቦች ስለሆኑ መጀመሪያ ኃላፊነቱ ለነሱ ንስታቸው። ስለዚህ አሁን የኢትዮጵያ መንግስትም ይሄንን አደርጋለሁ ብሏል። ሕዝቡ መጠየቅ ያለበት በል እንግዲህ ቃል በገባው መሰረት በደንብ አርጋ አጣርተህ ቢቀጡም ካሉ በሁለቱም ወገናት ጥፋት ተደርጎም ከሆነ የሚቀጡበት መንገድ ይፈለግ ብሎ ነው መንግስት ላይ ጫና ማድረግ የሚገባው እንጂ አይ ቲንክ የውጮችን አድቮኬሲ ድርጅቶች በማንሳት ለእነሱ ነው ምላሽ የሚሰጥበት ሁኔታ አይደለም። ስለዚህ ምንም እኔ እምነት አለኝ መንግስት ጉዳይን አጣርቶ የሚጠየቁ ሰዎችን በኃላፊነት ይጠይቃል የሚል እምነት ነው ያለኝ። ይህ በእንዲህ እንዳለ እንግሊዝ የሚኖሩ ኢትዮጵያውያንም ዛሬ ለንደን ላይ ሰልፎ ተዋል። የሰልፉን አስተባባሪ ዶክተር ግዛው ታሲሳን ባልደረባ ጃለኔ የገመዳ በስልክ አግኝታቸው ነበር። ካዮን ሂሪራ ኬኛ ዳንጋ ፊንፊኔ ጨብሱዳን አካሱማስ ላፈ ኦሮሞ ፊንፊኔቲ ደበሉዳን ካን ጀዱ ስለ ሰልፋቸው ዓላማ ያብራሩት ዶክተር ግዛቸው ጥያቄዎቻቸው የኢትዮጵያ መንግስት ይህንን ግድያ እየፈጸመ ያለው ከውጭ በሚያገኘው እርዳታ ስለሆነ እንዲቋረጥ ካለበለዚያም እርዳታው በትክክለኛው ስራ ላይ መዋሉን ለጋሾች ተከታትለው እንዲያረጋግጡ ምርመራ እንዲከፈትና ጥፋተኞች በህግ እንዲጠየቁ እኛ እንግሊዝ ውስጥ ሆነን የምንከፍለው ታክስ ለዜጎቻችን መፍጃ እንዳይውል የሚሉ መሆናቸውን አብራርተዋል ባዶ እጃቸውን መሳሪያ ፊት ለቆሙ ተማሪዎች ድጋፍ ሊሰጣቸው ይገባል ብለዋል አስተባባሪው አክለው በሌላ ዜና ደግሞ በኦሮሚያ የተለያዩ ከተሞች ዛሬም የተማሪዎች ተቃውሞ እንደቀ የተቀጣጠለ ለመሆኑ ተሰምቷል። በምዕራብ ወለጋ ዞን ደምቢዶሎ ከተማ የቄለም ሁለተኛ ደረጃ ተማሪዎች ሰልፍ ለመውጣት ሲሞክሩ በፖሊስ መከልከላቸውንና ክልከላውን አልፈው ለመውጣት ሲሞክርም በተነሳው ግጭት አንዲት የ11ኛ ክፍል ተማሪ በጥይት እጇ ላይ መመታቷን ተማሪዎቹ ገልጸውልናል። እዚያው ወለጋ ውስጥ በቄለም ጨንቃ ከተማ ሊደረግ የነበረ ሰልፍም በፖሊስ ኃይል ተበትኖ ትምህርት ቤቱ መዘጋቱንም ተማሪዎቹ አመልክተዋል። ዛሬ ትምህርት የለም ተብሎ በትምህርት ቤቱ አስተዳደር ተነግሮን ስንመለስ አድማ በታኝ ፖሊስ ከመካከላቸው ብዙዎቹን ስር የተደበደቡም አሉ ሲሉ በበግዳ አያና ወረዳ የአያና ከተማ ተማሪዎች ለዝግጅት ክፍላችን ባልደረቦች ገልጸዋል። ሰለሞን አባተ ነኝ ለአሜሪካ ድምፅ ራዲዮ ዋሽንግተን